ኢትዮጵያ ውስጥ እየተደረገ ያለው ይቅርታ መንግሥትን ጭምር መጥቀሙን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ሽብር ስልጣን ላይ ለመቆየት ኃይል መጠቀምንም ይጨምራል ብለዋል። ጠቅላይ ሚኒስትሩ የታሰረን ሰው መግረፍ፣ ጨለማ ውስጥ ማስቀመጥና አካልን ማጉደል የእኛ የአሸባሪነት ተግባር ነው ሲሉ ዶክተር አብይ ዛሬ ለፓርላማው ባደረጉት ንግግር ግልጽ መልእክት አስተላልፈዋል። ኢህአደግ ስልጣን ላይ በቆየባቸው ባለፉት 27 ዓመታት በዚህ ደረጃ ኃላፊነት የወሰደ መሪ ከእርሳቸው በፊት አልታየም። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ በፓርላማው ያደረጉት ገለጻ፣ የሰጡት ማብራሪያ አዲሱን መሪ እንደ ግለሰብ፣ እንደ ፖለቲከኛም ግልጽ አድርጎ ያሳየ ነው። እስካሁን ያደረጓቸው ንግግሮች በአቀራረብ የተለዩ በይዘትም ከተለመደው ወጣ ያሉ ሆነው ታይተዋል። የዛሬው ማብራሪያ ደግሞ በበርካታ ጉዳዮች ላይ ያላቸው አቋም፣ እይታቸው ይበልጥ የወጣበት ነው። አብይ እንደ መጽሐፍ ተገለጡ። ፓርላማው አዲሱን መሪ ይበልጥ ተዋወቀ። ዛሬ ለጥያቄዎች የሰጡት ምላሽ፣ ማብራሪያቸው እርሳቸውን ይበልጥ ያስተዋወቀ ሆኗል። ከስር እየተፈቱ ያሉ ሰዎችን አስመልክቶ ለቀረበ ጥያቄ የሰጡት ምላሽ ለምሳሌ የበርካቶችን ትኩረት ስቧል። ጥያቄው በሙስና ሰው በመግደልና በሽብር ተጠርጥረው የታሰሩትን መፍታት የአገሪቱን ህጎች መጣስ ነው የሚል ነበር። ጥያቄውን ያቀረቡት የፓርላማ አባል ወይዘሮ ሙሉ ገብረ እግዚአብሔር ከጠቀሷቸው ነጥቦች የሚከተሉት ይገኙበት ነበር በጸረ ሙስና የተጠርጥረው የታሰሩት፣ ሰው ሰው ገድለው የታሰሩት፣ በጸረ ሽብር ተፈረጀው የታሰሩት ሲለቀቁ እነዚህ ህጎች ውጤት በእኔ እይታ በተግባር ሳይሻሩ ነገር ግን የተሻሩ ሆነዋል። ክቡር ጠቅላይ ሚኒስተር ከላይ የጠቀስኳቸው ህጎች መንግስት ተከታትሎ እንዳያስፈጽማቸው ያቃተው እንዳ እንዲጥሳቸው ያስገደደው ምክንያት ምንድን ነው? ጠቅላይ ሚኒስትር አብይ ለዚህ ጥያቄ የሰጡት ምላሽ መንግስት ራሱን በተጠቀሰው ተግባር ተጠያቂ እንደሆነ ያብራሩበት ነው። ሽብር ማለት ምን ማለት ነው? አሸባሪ ደግሞ ማን ነው? ያተረፍነውስ ምንድን ነው? ሁሉን ነገር ሙሉ አድርጎ ማየት ያስፈልጋል። ሽብር ስልጣን ላይ ለመቆየት ይህ ህገ መንግስታዊ በሆነ መንገድ ኃይል መጠቀምን ይጨምራል። ሽብር ስልጣን ለመያዝ አላግባብ ኃይል መጠቀምን ይጨምራል። ማንም ይሁን ማን ህገ መንግስትን ማክበር አለበት የሚል እሳቤ መያዝ ያስፈልጋል። መንግስት ስንሆን፣ ኃላፊነት የሚሰማን መንግስት ስንሆን ደግሞ በታደሰው ጊዜ በዝርዝር እንዳየነው የዚህ ጉዳይ መዛነፍ ኃላፊነት መውሰድ ያለብን እኛንን ብለን እነሳ ይገባል ለምሳሌ ህገ መንግስቱ የደህንነት ተቋማት መከላከያውን ጨምሮ ከፓርቲ ገለልተኛ ሆነው ህግና ሀገር የሚጠብቁ መሆን አለባቸው ብሎ ያስገድዳል እንደዛ ነው ወይ ያፈጠር ነው ያደራጀ ነው እንደዛ ካላደራጀ ነው ይህ ህገ መንግስታዊ በሆነ መንገድ ተቋም ፈጥራል ማለት ነው በዚያ መንገድ የተፈጠረም ተቋም ችግር ሊፈጥ ይችላል ማለት ነው ህገ መንግስቱ በፍርድ ቤት የታሰረ ሰው ግረፉ ጨለማ ቤት አስቀምጡ ይላል አይልም መግረፍ ጨለማ ቤት ማስቀመጥ አካል ማጉደል የኛ የአሸባሪነት ተግባር ነው። ይህን ህገ መንግስታዊ ያልሆነ ድርጊት በእያንዳንዱ ቀበሌ፣ በእያንዳንዱ ወረዳ፣ በእያንዳንዱ ዞን ሲፈጸም ቆይቷል። በፌዴራል መንግስት ብቻ ሳይሆን በሁሉም ቀጠናዎች የሰብአዊ መብት ኮሚሽን ያጠናው ሪፖርት አውቃላችሁ። የየወረዳው ፖሊስ ሲገርፍ ነበር። ይህ ህገ መንግስታዊ ነው፣ አሸባሪ ነው እሱ ፖሊስ ለዚህ ደግሞ ኢህአዴግ በግልጽ ይቅርታ ጠይቋል። ህዝቡን አጥፍቻለሁ በድያለሁ ብሎ እኔንም እግዚአብሔር ይስጣችሁና ጠቅላይ ሚኒስትር ስትሉኝ እዚህ ቆሜ ይቅርታ ጠይቄያለሁ። በዚህ ጉዳይ ምን ማለት ነው? ጥፋት ነበረ ማለት ነው። ኢህአዴግ ወደ ስልጣን ከመጣበት ጊዜ ጀምሮ በበላይነት ይዞት የቆየው ይህ ፓርላማ እንዲህ አይነቱ ንግግር ሰምቶ አያውቅም። ከመለስ ዜናዊ እስከ ኃይለ ማርያም ደሳለኝ በዚህ ደረጃ ተጠያቂነትን እንጋራለን ያለመሪም አልታየም። በኢትዮጵያ የተለያዩ እስር ቤቶች የተፈጸሙ ኢሰብአዊ ድርጊቶችና የማሰቃየት ተግባራት ሲነገሩ የቆዩትም በራሳቸው በታሳሪዎቹ በተቃዋሚ መሪዎችና በሰብአዊ መብት ድርጅቶች ብቻ ነው። በአገሪቱ የሚገኘው የጸረ ሽብር ህግ የሚመለከተውም ከመንግስቱ ውጭ ያሉትን ብቻ እንደሆነ ነው የገዢው ፓርቲ የእስከዛሬ አካሄድ ያመለከተው የጠቅላይ ሚኒስትር አብይ ማብራሪያ ግን ይህንን የቀየረ የሁለት ወገን ተጠያቂነትን ያንጸባረቀ ሆኗል። ህዝቡ ለእኛ ያደረገው ይቅርታ ለሌሎችም ወገኖች ይገባል ሲሉም ነው ያብራሩት። ይሄ መልካም ደግ ህዝብ ይቅር ብሎ እድል ሰጥቶናል፣ መጠቀም ያስፈልጋል ያንን እድል። እኛ ምንም አይነት ይህ ህገ መንግስታዊ ነገር ስናደርግ እንዳልቆየን አይነት ሳይሆን እኛ አጠፋ ነው ገምግመን፣ አጥፍተናል ብለን ይቅርታ ጠይቀናል። እንደምታውቁት ህዝቡም በንግግር ብቻ ሳይሆን በተግባር ይቅርታ አሳይቶናል። ለምን አሳየን? ሰብስቦ እኛን እስር ቤት ቢያስገባ ምክንያት ስላጣ አይደለም። ሌብነቱ፣ መግደሉ፣ መግረፉ ብዙ ነገር አለ። ለሰበብ ችግር አልነበረውም። እኛ እስር ቤት ብንገባ ግን ለኢትዮጵያ ለውጥ የለውም። ልጅ ኢያሱ ሲወርዱ ጃኖ ያርገውታል፣ ጃኖ ሲወርዱ መንግስቱ አርገውታል። በየዘመን ሆኗል፣ አልጠቀመንም። መቆም አለበት አንድ ቦታ በይቅርታ ሰው ጭንቅላቱ መቀየር አለበት ለዘላለም እንደማይኖር አውቆ፣ በህግና በህግ ብቻ መግዛት ማስተዳደር መቀየር መቻል አለበት። ይህ ሲባል ግንቦት ሰባት ኦነግ፣ ኦብነግ በዚሁ አጋጣሚ ጊዜ ያለፈበት ፋሽን ነው። ውጊያ አቁማችሁኑ አይጠቅምም። ዶክተር ብርሃኑ ነጋ እኔን ገለው ወይም ማስገድለው ስልጣን መያዝ፣ እኔ እሳቸው እንግዲህ ያስገድየ ስልጣን ላይ መቆየት ሁለቱም ጊዜ ያለፈበት አሮጌ ፋሽን ነው። ለኢትዮጵያ ምንም አያስፈልግም። ጥይት ማባከን ጠቃሚ ሀሳብ አይደለም። ለእኛ ይቅርታ ያደረገው ህዝብ ለእነሱም ጭምር ለእነሱም ጭምር ይቅርታ የማድረግና የመደመር ፍላጎት አለው። የህዝቡን ሪስፖንስ ሁላችሁም ታውቁታላችሁ። የምታውቁት ነገር ነው። የጠቅላይ ሚኒስትር አብይ የዛሬ ማብራሪያ ከተለያዩ አካላት ከመገናኛ ብዙሀንና ከራሱ ከኢህአዴግ አባል ድርጅቶች በወቅታዊ ጉዳዮች ላይ እየተነሱ ላሉ ሀሳቦች ጭምር ምላሽ የሰጡበት ነው። የአልጀርሱን ስምምነትና የድንበር ኮሚሽኑን ውሳኔ ያለምንም ቅድመ ሁኔታ ለመቀበልና ሙሉ በሙሉ ለመተግበር የኢህአዴግ ስራ አስፈጻሚ ኮሚቴ የደረሰበት ድምዳሜ ደግሞ ከእነዚህ ወቅታዊ ጉዳዮች አንዱ ነው። ህዝቡ አልተወያየበትም ያሉ ሰላማዊ ሰልፈኞችና ሌሎች የህብረተሰብ ክፍሎች ውሳኔውን ሲቃወሙ ታይተዋል። በቅርቡ አስቸኳይ ስብሰባ ያካሄደው የህወሓት ማዕከላዊ ኮሚቴም ህዝቡና ሌሎች ወገኖች ሳይወያዩበት በመገናኛ ብዙኃን ይፋ መደረግ እንዳልነበረበት አስታውቋል። ከዚህ ርዕስ ጋር ለተያያዘ ጥያቄ ምላሽ የሰጡት ጠቅላይ ሚኒስትር አብይ እየተንጸባረቁ ያሉት ሀሳቦች ከእውነታው ጋር የሚሄዱ እንዳልሆነ ተናግረዋል። ከዚህ ጋር ተያይዞ በሚዲያ መገለጹም እንደ ኮሜንት ስለሚነሳው እዚህ ለመንካት የስራ አስፈጻሚ ስብሰባ በየሰዓቱ ለኢትዮጵያ ህዝብ መገለጽ አለበት። የድበቃ ፖለቲካ ከእንግዲህ በኋላ ኢትዮጵያ ውስጥ አይሰራም። ለምን? ያ ስራ አስፈጻሚ ነው መንግስት። እኛ ለህዝብ ስንናገር ህዝብ የሚናገረውን ለመስማትም ጭምር የምንጠቀምበት ነው እንጂ ለማገድ አይደለም። በመደበቅ እኛ ሸርበን እኛ አብስለን የበሰለ ኬክ የምናቀርብበት የዲሞክራሲያዊ ስርዓት የለም። ግርድፍ ይቀርባል፣ እንወያያለን፣ አብረን እናበስለዋለን። ካልሆነ ህዝብ ይወስናል። አልም ችግር አለ። የኔ ስራ የኢትዮጵያን ህዝብ ፍላጎት ከድርጅት ጤጋውን ማስፈጸም ብቻ ነው። ድበቃ አይጠቅምም። ይሄን ሀሳብ መተው ጥሩ ነው። ነገር ግን ለመከራከሪያ ይሆናል ወይ? አሁን የተነሳው ሀሳብ ውይይት ሳይወያይበት የሚለው መከራከሪያ ይሆናል ወይ? አይሆንም። ሀሳብ መች ተወያየን? አይየን ስንሰጥ እንደዚህ አይነት ሎጂካል ያልሆነ አርጊመንት ለጊዜያዊ ፖለቲካ ትርፍ ብቻ የሚጠቅም እንጂ አይጠቅምም፣ ጠቃሚ አይደለም። ይሄ አሁን እዛ አይደርሰን አይደለም ውይይት አጀንዳ አድርገን የምናነሳው። ሁለተኛው ጉዳይ፣ አብዛኛው ጥያቄውን የሚያነሳና የሚያራግብ ኃይል እና ስብስብ ምን ያክል ሞራል ልዕልና እንዳለው አላውቅም። ባድመ ገዛ ገረስላሴ ተዋግተን ባድመ አሸንፈን ባንዲራው ሲሰቀል እዚያ ቦታ ሆኛን ብቻ አለው አቋዋሉ፣ ስሜቱ ባንዲራው ተሰቅሎ አሸንፈናል። ዘመቻ ፀሐይ ስግባት ሲባል እኔ በአካል እዚያ ቦታ ነው ያለሁት። ከሁለት ዓመት በኋላ ውጊያው ቆሟል፣ ተመለሱ ሲባል እያለቀሱ ከተመለሱት አንዱ እኔ ነኝ። አውቀዋለሁ ስሜቱን። ይሄ ብቻ አይደለም። የወንድሜ ልጅ እናቴ ያሳደገችው ማሙሽ ባድመ ነው የሞተው። ወንድሜን ገብሬበታለሁ። አውቀዋለሁ ስሜቱን። ብዙ ጓደኞቼ ለዘመናት አብሮ የታገሉ ዲዳ ላይ ሞተው ቀብሬያቸዋለሁ። አውቀዋለሁ ስሜቱን። ይሄ ስሜት የማይሰማው ሪስፖንስብል የሆነ ውሳኔ ተደርጎ ለፖለቲካ ፍጆታ መሸጥ የለበትም። ትክክል አይደለም። ይሄ ከማንም በላይ ያን ድንበር ለማስከበር ዋጋ ከከፈሉት ኃይሎች አንዱ ነኝ። ድርጅቴም መንግስትም አርጓል። ይሄ ጠቅላይ ሚኒስትር ዶክተር አብይ አህመድ ከፓርላማ አባላት ለተነሱ ጥያቄዎች የሰጡትን ምላሽ የተመለከተውን ዘገባ ቀጣይ ክፍል በሌላ ዘገባ እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።